የአሜሪካ ድምፅ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሰኔ 7 2015 ዓ ም ስርጭታችን ጀመረ።

በህወት ስም ፓርቲ አታቋቁሙም የተባሉ ግለሰቦች ፍርድ ቤት እንደሚሄዱ ገለጹ። እዚህ ምርጫ ቦርድ የመጨረሻ ውሳኔ አይደለም። ወደ ከፍተኛ ፍርድ ቤት ይግባኝ እንላለን። ምክንያቱም ይህን ሊያደርግል የሚችል እስከ ሰበር ድረስ እንሄዳለን። እስከ ሰበር ድረስ ይግባችን ጠይቀን እንከራከራለን ማለት ነው። ተከራክረን ያው ፍትህ እናገኛለን ብለን እናስባለን።

ህወሓት በሚል ስም ፓርቲ ለማቋቋም ለቦርዱ ጥያቄ ካቀረቡ ግለሰቦች አንዱ አቶ ይስሐቅ ወልዳይ ናቸው። ሙሉ ዘገባው በአብይ ርዕስ ይቀርባል። በኦሮሚያ ክልል በጸጥታ ችግር የስምንተኛ ክፍል መልቀቂያ የማይሰጥባቸው ትምህርት ቤቶች እንዳሉ ተገልጿል። በሌላ ዜና ደግሞ ተምች በደራሼ ልዩ ወረዳ የደረሱ ሰብሎች ላይ ከፍተኛ ጉዳት ማድረሱ ተገለጸ የሚሉና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣቸዋለን።

ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ከስቱዲዮ ዝግጅቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ አስቀድመን እንጋብዛለን። ዝግጅታችን የሚጀምረው በዓለም ዜና ነው። ደረጀ ደስታ ይቀጥላል። ጤና እስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ

ለዛሬ ከያዝናቸው ናቸው ዜናዎች መካከል በዓለም ዙሪያ 110 ሚሊዮን የሚሆኑ ሰዎች ከመኖሪያቸው በኃይል መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል።

በኬንያ የረሃብ አምልኮ ትእዛዝ ተቀብለው ከምግብ በመታቀብ ራሳቸውን በማስራባቸው የሞቱት ሰዎች ቁጥር ከሶስት መቶ ማለፉ ተገለጸ። ፕሬዚደንት ፑቲን ሩሲያ የዩክሬን እህል ከጥቁር ባህር ወደብ እንዲጫን ከተደረሰው ስምምነት ለመውጣት እያሰበች እንደሆነ ስለመናገራቸው የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን።

ስደተኞችን ጭኖ ይጓዝ የነበረ መርከብ ረቡዕ ጠዋት በግሪክ የባህር ወሰን አቅራቢያ ተገልብጦ በውስጡ የነበሩ ቢያንስ 59 ሰዎች መስመጣቸውና ተጨማሪ ሰዎች ደግሞ የደረሱበት እንደማይታወቅ የግሪክ የባህር ጠረፍ ጥበቃ አስታወቀ። ዘገባው የሮይተርስ ነው። ስምኝሽ ቆየ ታቀርበዋለች። በዚህ ዓመት ከደረሱ አስከፊ የባህር ላይ አደጋዎች አንዱ መሆኑ በተገለጸው የመርከብ መገልበጥ አደጋ

አንድ መቶ አራት ሰዎች የተረፉ ቢሆንም በአጠቃላይ ስንት ሰዎች መርከቡ ላይ እንደነበሩ እስካሁን አልታወቀም። ከአደጋው የተረፉት ስደተኞች በመርከብ ግሪክ ውስጥ ወደምትገኘው ካላማታ ከተማ የተወሰዱ ሲሆን በዚያ የሚገኙ የአደጋ ጊዜ ሰራተኞች ወዲያውኑ የሕክምና እርዳታ አድርገውላቸዋል። የባህር ጠረፍ ጥበቃው እንዳስታወቀው ወደ ጣሊያን በመጓዝ ላይ የነበረችው መርከብ ፎሮንቴክስ በተሰኘው የአውሮፓ ሕብረት የድንበር ተቋምና

ከደቡባዊ ግሪክ በ80 ኪሎ ሜትር ርቀት ላይ በነበሩ ሁለት መርከቦች እይታ ውስጥ የገባችው ማክሰኞ እለት ነበር። ሆኖም የመርከቡ ተሳፋሪዎች የግሪክ ባለስልጣናት ያቀረቡትን እርዳታ አለመቀበላቸውን ያስታወቀው የጥበቃ ቡድን

ከጥቂት ሰዓታት በኋላ መርከቡ ተገልብጦ በመስጠሙ የፍለጋና የማዳን ስራ መጀመሩን አስታውቋል። አብዛኞቹ ተሳፋሪዎች በሀያዎቹ እድሜ ውስጥ የሚገኙ ወንዶች መሆናቸው ቢገለጽም ዜግነታቸውም ሆነ መነሻቸው ከየት እንደሆነ እስካሁን በግሪክ ባለስልጣናት አልተረጋገጠም። ግሪክ ከመካከለኛው ምስራቅ እስያና አፍሪካ ተነስተው

ወደ አውሮፓ ህብረት ለሚጓዙ ስደተኞች ዋና መተላለፊያ መንገድ ስትሆን በዚህ ዓመት ብቻ 72,000 የሚጠጉ ስደተኞችና ፍልሰተኞች በአውሮፓ ግንባር ቀደም መዳረሻ ወደ ሆኑት ጣሊያን፣ ስፔን፣ ግሪክ፣ ማልታና ቆጵሮስ መግባታቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል።

በኬንያ ቤተ ክርስቲያን መሪያቸውን የረሃብ አምልኮ ትእዛዝ ተቀብለው ከምግብ በመታቀብ ራሳቸውን በማስራባቸው ለህልፈት የተዳረጉት ሰዎች ቁጥር ከ300 ማለፉን ባለስልጣናት አስታወቁ። ይህ የተገለጸው ባለስልጣናት ተጨማሪ አስክሬኖችን ከጫካ ውስጥ አግኝተው እንዳወጡ ከተነገረ በኋላ ነው። በቅርብ ጊዜ ታሪክ ውስጥ ከአምልኮ ጋር ተያይዘው ከደረሱ አሳዛኝ አደጋዎች ይህ አስከፊው እንደሆነ ተመልክተዋል።

በአገሪቱ ደቡብ ምስራቅ በሻካሆላ ጫካ ውስጥ 19 አስክሬኖች ተቀብረው ከተገኙ በኋላ እስካሁን ባለው መረጃ የሞቱት ሰዎች ቁጥር 303 ደርሰዋል። ከ600 በላይ የሚሆኑቱ ደግሞ የደረሱበት አልታወቀም።

ራሳችሁን በማስራብ ብትሞቱ የዓለም ፍጻሜ ከመድረሱ በፊት ኢየሱስ ክርስቶስን ታገኙታላችሁ በሚል ሟቾችን አነሳስተዋል የተባሉ የመልካም ዜና ዓለም አቀፍ ቤተ ክርስቲያን መሪው ፖል ማኬንዚ ኢንቴንጌ ባለፈው ሚያዝያ እጃቸውን ለፖሊስ ሰጥተዋል። ማኬንዜ የዋስትና መብት ተከልክለው በእስር እንደሚገኙም ተነግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

በሰሜን ማዕከላዊ ናይጄሪያ ከሰርግ እየተመለሱ የነበሩ የቤተሰብ አባላትን ጭና የነበረች ጀልባ በመስጠሟ ተሳፋሪዎች የነበሩ ከአንድ መቶ በላይ ሰዎች መሞታቸውን ፖሊስና የአካባቢው ባለስልጣናት ትናንት ማክሰኞ አስታውቀዋል።

ከዋራ በተባለው የናይጄሪያ ግዛት ውስጥ ስለተፈጸመው አደጋ የሚወጣው ዝርዝር አሁንም እንደቀጠለ መሆኑ ተገልጿል። ይሁን እንጂ በወንዝ መጓጓዣዎች ላይ ሰዎችን ከመጠን በላይ በመጫን ደህንነቱ ባልተጠበቀ መንገድ የሚደርሰው አደጋ የተለመደ በሆነባት ናይጄሪያ እስከዛሬ ከደረሱ የቅርብ ጊዜ አሳዛኝ አደጋዎች አንዱ መሆኑ ተነግረዋል። እስካሁን አንድ መቶ ሰዎች ሲሞቱ ከአንድ መቶ በላይ የሚሆኑት ደግሞ ከጀልባው አደጋ ማትረፍ መቻሉን የከዋራ ግዛት ፖሊስ ቃል አቀባይ

ካሳንሚ አጃዬ ለአጃንስ ፍራንስ ፕሬስ ተናግረዋል። ቀሪዎቹን ፍለጋ አሁንም የቀጠለ ሲሆን፣ የተጎጂዎቹ ቁጥር ከዚህም በላይ ሊሆን እንደሚችል ተነግሯል።

ባለፈው ወር በሶኳቶ ግዛት በደረሰው ተመሳሳይ አደጋ ከመጠን በላይ የተጫነ ጀልባ በመስጠሙ ለእንጨት ለቀማ የወጡ 15 ህጻናት ሰጥመው ሲሞቱ 25 የሚደርሱት ሌሎች ደግሞ የገቡበት አለመታወቁ ተመልክተዋል። ከዚህም በፊት ልክ አንድ ዓመት ቀደም ብሎ በተከሰተ አደጋ 19 ህጻናት ተመሳሳይ ወንዝ ውስጥ ገብተው መሞታቸው ተዘግበዋል።

በዓለም ዙሪያ አንድ መቶ አስር የሚሆኑ ሰዎች ከመኖሪያቸው በኃይል መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። በዚህ መጠን ሰዎች ከመኖሪያቸው ሲፈናቀሉ ለመጀመሪያ ጊዜ መሆኑም ተጠቁሟል። እንግዱ ወልዴ ዝርዝሩን ይዘዋል። ስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ጀኔቫ ላይ ሰኞ ዕለት ለዜና ሰዎች እንዳሉት ባለፈው የፈረንጆች ዓመት 2022 መጨረሻ

108.4 ሚሊዮን የሚሆኑ ሰዎች በጦርነትና በሰብአዊ መብት ጥሰት ምክንያት ከመኖሪያቸው ተፈናቅለዋል። ይህም ከቀደመው ዓመት ጋር ሲነጻጸር የ19 ሚሊዮን ጭማሪ አሳይቷል። ሩሲያ ዩክሬን ላይ በፈጸመችው ወረራ ምክንያት ጭማሪው መታየቱን ግራንዲ ጨምረው ገልጸዋል። ቁጥሩ ከ108.4 ሚሊዮን ወደ 110 ሚሊዮን ያደገውም ባለፉት 8 ሳምንታት በሱዳን በመካሄድ ላይ ያለው ግጭት ወደ 2 ሚሊዮን ሰዎችን በማፈናቀሉ ነው ብለዋል።

እንደምታስታውሱት ከሁለት ዓመታት በፊት ምናልባትም ባለፈው ዓመት የተፈናቃዮች ቁጥር ከመቶ ሚሊዮን ማለፉን አስታውቀን ነበረ አሁን አስር በመቶ የሚሆን ጭማሪ አሳይቷል አለም ያለበትን አስከፊ ሁኔታ የሚያሳይ ነው ፊሊፖ ግራንዲ ይፋ ያደረጉት አሃዝ በስደተኞች ከፍተኛ ኮሚሽኑ በየዓመቱ የሚወጣው በመላው ዓለም የሚገኙ የተፈናቃዮች ሁኔታ ሪፖርት አካል ነው

ከተፈናቃዮቹ ውስጥ 35 ሚሊዮን የሚሆኑት ድንበር ተሻግረው አገራቸውን ለቀው ለመውጣት ሲገደዱ፣ 62 ሚሊዮን የሚሆኑት ደግሞ በአገር ውስጥ የተፈናቀሉ ናቸው። ግራንዲ በተጨማሪም ዜግነታቸው ያልተወሰነ ወይም ዜግነታቸውን የወሰዱበት አገር የማይታወቅ ሰዎች ቁጥር 4.4 ሚሊዮን መድረሱን ተናግረዋል። ዝቅተኛ ወይም መካከለኛ ገቢ ያላቸው አገራት ከባለጸጋ አገራት በበለጠ ተፈናቃዮችን በማስተናገድ ላይ መሆናቸውም ታውቋል።

ተፈናቃዮችን ተቀብለው በሚያስተናግዱ አገራት ላይ አሉታዊ ተጽዕኖ እየጨመረ መሆኑን የጠቆሙት ግራንዲ 27 የሚሆኑ የአውሮፓ ህብረት አባል አገራት ስደተኞችን እና ፍልሰተኞችን በተመለከተ ኃላፊነትን ለመጋራት ባለፈው ሳምንት መውሰናቸውን በመልካም እንደሚቀበሉት አስታውቀዋል።

ሩሲያ የዩክሬን እህል ከጥቁር ባህር ወደብ ወደ ዓለም ገበያ እንዲጫን ከተደረሰው ስምምነት ለመውጣት እያሰበች እንደሆነ የሩሲያ ፕሬዝደንት ቭላድሚር ፑቲን ትላንት ማክሰኞ አስታወቁ።

ፑቲን የሩሲያ ከስምምነቱ የመውጣት ምክንያት ሲያስረዱ ምዕራቡ ዓለም የሩሲያን ሸቀጦች ለሰፊው የዓለም ክፍል ለማዳረስ ከገባው ቃል አንዱንም ባለማክበር በሞስኮ ላይ ማጭበርበር ፈጽሟል ብለዋል። ዩክሬን ምርቶቿን ለዓለም ገበያ እንድታቀርብ የሚፈቅደው ስምምነት የተደረሰው ባለፈው ዓመት ሐምሌ፣ በተባበሩት መንግስታትና በቱርክ አደራዳሪነት እንደነበር ተመልክተዋል። ዓለም አቀፍ የምግብ ቀውስ ከሁለተኛው የዓለም ጦርነት ወዲህ ትልቁ በሆነው የአውሮፓ ሰው ጨራሽ ግጭት

ጣቢያ እየተባባሰ መምጣቱን የተባበሩት መንግስታት አመልክተዋል። ሞስኮ ስምምነቱን እንድትቀበል ለማግባባት የተደረሰው የተደረሰበት የሶስት ዓመት ውል ሩሲያም የራሷን ምግብና ማዳበሪያዎች ለዓለም ገበያ ለማቅረብ እንድትችል በመርዳት የተባበሩት መንግስታት ባለስልጣናት ከገቡት ቃል ጋር የተሳሰረ እንደሆነ ተገልጿል።

ምዕራባውያን ሩሲያ እንደ ኤሮፓ አቆጣጠር የካቲት 24 ቀን በዩክሬን ላይ ልዩ ወታደራዊ ዘመቻ ስትል የጠራቸውን ወረራ ከፈጸመች ወዲህ እስከ ዛሬ ደርሶባት የማያውቀውን ጠንካራ ማዕቀብ ጥለውባታል። በመጨረሻም የአውሮፓ

ህብረት ህግ አውጪዎች የባዮሜትሪክ የክትትል መሳሪያ ቴክኖሎጂ አጠቃቀምን የሚከለክለውን ጨምሮ ከሰው ሰራሽ አእምሮ የመነጩ እንደ ቻት ጂፒቲ የመሳሰሉት ይዘት አመንጮችን በሚያካትተው ጠንከር ያለ የህግ ረቂቅ ላይ ዛሬ ረቡዕ ድምፅ ሰጥተዋል።

ህግ አውጪዎቹ የፋብሪካዎችን የምርትና የስራ ሂደቶች፣ ከደንበኞች ጋር የሚደረግ ግንኙነትን በሰው ሰራሽ አእምሮ መተካት ሂደት አስመልክቶ በቀረበው ረቂቅ ላይ ተስማምተዋል። እንዲሁም የሰው አልባ ተሽከርካሪዎችን ጨምሮ በሁሉም ዘርፍ ያሉትን ቴክኖሎጂዎች አጠቃቀም ወጥነት ያለው ዓለም አቀፍ ደረጃ ለማስያዝ በአውሮፓ ህብረት በቀረበው የህግ ረቂቅ ላይ መስማማታቸው ተነግረዋል። እንደ ኢላን ማስክ እና ሳም ኦልትማንን ጨምሮ በማይክሮሶፍት የሚደገፈው የኦፕ

ኦፕን ኤአዩ ቻት ጂፒቲ እና ሌሎች ከፍተኛ የሰው ሰራሽ የአእምሮ ድርጅት መሪዎችና ሳይንቲስቶች ቴክኖሎጂዎቹ በህብረተሰቡ ላይ ሊያስከትሉ ስለሚችሉት አደጋዎች ያላቸውን ስጋት ገልጠዋል። የህግ ረቂቁ ከመጽደቁ በፊት ህግ አውጪዎቹ ከአውሮፓ ህብረት አባል አገሮች ጋር በዝርዝሮቹ ላይ እንደሚወያዩ ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ፣ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ሰኔ 7 2015 ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን አስተናጋጃችሁ ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ

እንዲሁም በዌብሳይት ቅንብሩ ደግሞ አበባየው ገበያውም አብረውን አሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኤ ኒውስ ዳት ካም በፌስቡክ አት ቪኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። አሁን ወደ ዕለቱ አብይ ርዕሰ ዘገባችን እናቀናለን።

ሕዝባዊ ወያነ አርነት ትግራይ ህወት በሚል መጠሪያ አዲስ ፓርቲ ለመመስረት ጥያቄ አቅርበው ውድቅ የተደረገባቸው ግለሰቦች ለፍርድ ቤት ይግባኝ እንደሚሉ ገልጸዋል። የብሔራዊ ምርጫ ቦርድ ከትናንት በስቲያ እነ አቶ ገብረ ሚካኤል ተስፋይ ሦስት ሰዎች ናቸው በሚል አድራሻ በጻፈው ደብዳቤ ሕዝባዊ ወያነ አርነት ትግራይ ህወት በሚል መጠሪያ አዲስ ክልላዊ ፓርቲ ለማቋቋም የቀረበለት የቅድመ እውቅና ፍቃድ ጥያቄን ውድቅ ማድረጉን አስታውቋል።

ቦርዱ ባለፈው ግንቦት ወር የህወሓት ህጋዊ ሰውነት እንደማይመለስ ወስኖ ህልውናውን መሰረዙን የፕሪቶሪያውን የሰላም ስምምነት የሚጥስ ነው በሚል አመራሮቹ መቃወማቸው ይታወሳል። ሙሉጌታ አጽባ የዚህን ጉዳይ ዝርዝር ይነግረናል።

የኢትዮጵያ ብሔራዊ ምርጫ ቦርድ ከትናንት በስቲያ ሰኞ ሰኔ አምስት ቀን ሁለት ሺ አስራ አምስት ዓመተ ምህረት ይፋ ባደረገው ደብዳቤ ህዝባዊ ወያነ ሐርነት ትግራይ ህወሀት በሚል መጠሪያ አዲስ ክልላዊ ፓርቲ ለማቋቋም የቀረበ የቅድመ እውቅና ፍቃድ ጥያቄ ውድቅ ማድረጉ አስታውቋል። ቦርዱ

ህወሀት በሚል ስም የአዲስ ፓርቲ መቋቋምን የማይቀበለው ህወሀት በሚል ስም ከዚህ ቀደም መሰረቱን በትግራይ ክልል አድርጎ በሌሎች የኢትዮጵያ አካባቢዎችም ሲንቀሳቀስ የነበረ በመሆኑ በመራጮች ዘንድ ግርታ ሊፈጥር ይችላል በማለት እንደሆነ ገልጿል። አቶ ገብረ ሚካኤል ተስፋይ በተባሉ የአደረጃጀት ኮሚቴ ሰብሳቢነትና ሌሎች ሶስት ሰዎች አወያይነት ግንቦት 12 ቀን 2015 ዓ ም በተደረገ ስብሰባ ህወሀት በሚል መጠሪያ ክልላዊ ፓርቲ ለመመስረት በመወሰን ግንቦት

21 ቀን 2015 ዓ ም በ120 መስራች አባላት ፊርማ የተደገፈ የቅድመ እውቅና ጥያቄ ለምርጫ ቦርድ ቀርቦ እንደነበር ቦርዱ ይፋ ባደረገው ደብዳቤ ያስረዳል። በፖለቲካ ፓርቲዎች ምዝገባና በምርጫ ስነ ምግባር አዋጅ ቁጥር 1162 ዕዝባር 2011 መሠረት የቀረበለትን የጊዜያዊ ፍቃድ ጥያቄ አግባብነት ካላቸው ድንጋጌዎች ጋር

አነጻጽሮ መመርመሩን የገለጸው ቦርዱ በዚህም ስም አዲስ ፓርቲ ቢቋቋም መራጮችን የሚያደናግር በመሆኑ የቀረበለትን የቅድመ እውቅና ፍቃድ ጥያቄ እንዳልተቀበለው አስታውቋል። ህወሀት በሚል ስም ፓርቲ ለማቋቋም ለቦርዱ ጥያቄ ካቀረቡ ግለሰቦች አንዱ አቶ ይስሐቅ ወልዳይ የምርጫ ቦርዱን ውሳኔ በመቃወም በይግባኝ ወደ ፍርድ ቤት እንደሚወስዱት

አመልክተዋል። እዚህ የምርጫ ቦርድ የመጨረሻ ውሳኔ አይደለም። ወደ ከፍተኛ ፍርድ ቤት ይግባኝ እንላለን። ምክንያቱም ይህን ሊያደርግልህ የሚችል እስከ ሰበር ድረስ እንሄዳለን። እስከ ሰበር ድረስ ይግባኛችን ጠይቀን እንከራከራለን ማለት ነው። ተከራክረን ያው ፍትህ እናገኛለን ብለን እናስባለን። የምርጫ ቦርድ ውሳኔ ግን ህግን ማዕከል ያላደረገ

በደንብ የተሰጠውን ኢንተርፕሬቴሽን የህግ ትርጉም የተሰጠበትን መንገድ ስህተት ነው ብለን እናምናለን። ከዚህ አንግል ወደ ፍርድ ቤት እንሄዳለን ማለት ነው፣ እንከሳለን። አቶ ይስቅና ሌሎች በህወሓት ስም አዲስ ፓርቲ ለማቋቋም ጥያቄ ያቀረቡት ግለሰቦች ቀደም ሲል ፈንቅል በሚል ስም ህወሓትን ተቃውመው የወጣቶች እንቅስቃሴ ሲያካሂዱና ሲመሩ የነበሩ ናቸው። ህወሓትን ስትቃወሙ እንዳልነበራችሁ ሁሉ በህወሓት ስም አዲስ ፓርቲ ማቋቋም የወሰናችሁት ለምንድን ነው? የሚል ጥያቄ ያቀረብንላቸው አቶ ይስቅ

የወያንነት መጠሪያ የያዘው ህወሓት የትግራይ ህዝብ ታሪክ ስለሆነ ወደ ህዝቡ ለመመለስ ነው ብለዋል አቶ ይስሐቅ። አክለውም በአሁኑ ጊዜ በትግራይ ክልል መኖሩ የሚታወቀው ህወሓት በምርጫ ቦርድ ህጋዊነት እንደሌለውና ይህ ክፍተት ታሳቢ በማድረግ የቀድሞ እውቅና ፍቃድ ጥያቄውን እንዳቀረቡ ተናግረዋል። እኛ ስንነሳ ከመጀመሪያም ጀምሮ

የሚለውን ስም የተበረበረ ስም ይጠቀማል ብለን እናምናለን። እናምናለን ብቻ አይደለም ለአመታትም በተለያዩ ሚዲያዎች ወይም ደግሞ በኢትዮጵያ ፖለቲካ በትግራይ ፖለቲካም ስንታገልበት የነበረው ነው። ምክንያቱ ህወሓት የትግራይ ህዝብ የትግል ስልት፣ የትግል ታሪክ ነው። ይህንን ታሪክ

ولكن هناك أن من المجموعات التي تدعو إلى المجموعات التي تدعو إلى المجموعات التي تدعو إلى المجموعات التي تدعو إلى المجموعات التي

ትናንትና ህይወታቸውን የከፈሉ አባቶች ያ ትናንትና ህይወታቸውን የከፈሉ እናቶች ያ ትናንትና ብዙ ዋጋ የተከፈለበትን ስም

ታሪካዊ ያሉትን ህወሓት እንደ ፓርቲ ለመውረስ እንደሚሹም አቶ ይስሐቅ ተናግረዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፓርቲው የተሰረዘ ህጋዊ ህልውናውን ለማስመለስ እንደ አዲስ የእውቅና ማመልከቻ ማስገባት እንደሚኖሩበት በብሔራዊ ምርጫ ቦርድ የተላለፈውን ውሳኔ እንደማይቀበሉት ለቦርዱ በሰጡት ምላሽ ገልጸው ነበር። ሐምሳ ዓመት ዕድሜ ያለውን ሰው እንደ አዲስ አሁን ጀምር እንደማለት ነው። በሚል ያነጻጸሩት ሊቀመንበሩ ረዥም ዕድሜ ያለው ፓርቲ

ራሱ በሌላ መንገድ ካልፈረሰ በስተቀር ይቀጥላል ብለዋል። ጉዳዩም ለአፍሪካ ህብረት ማስታወቃቸውን ተናግረው ነበር። የሰሜን ኢትዮጵያው ጦርነት ጥቅምት 24 ቀን 2013 ዓ ም ከተጀመረ ከሁለት ወር ተኩል በኋላ ህወሀት ኃይልን መሰረት ያደረገ የአመፃ ተግባር ላይ መሳተፉን እንዳረጋገጠ ጠቅሶ የፓርቲው ህጋዊ ሰውነት እንዲሰረዝ የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 10 ቀን 2013 ዓ ም ውሳኔው አስተላልፈዋል። በዚሁም መሰረት የፓርቲው ኃላፊዎች

በፓርቲው ስም እንዳይንቀሳቀሱ የፓርቲው ንብረት ህወሀት እዳ ካለበት እንዲከፍልና ቀሪው ንብረት ለስነ ዜጋና ለመራጮች ትምህርት እንዲውል አዟል።

ህወሓት ሚያዝያ 28 ቀን 2015 ዓ ም ለቦርዱ በጻፈው ደብዳቤ በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱ ጠቅሶ የቦርዱ የቀደመ ውሳኔ እንዲነሳለት መጠየቁን ቦርዱ ባለፈው ወር ገልጿል ቦርዱም ግንቦት 4 ቀን 2015 ዓ ም ባካሄደው ስብሰባ የፓርቲው ጥያቄ መመርመሩንና የቀደመ ውሳኔውን አዋጅ መሰረት አድርጎ የተላለፈ መሆኑን አውስቶ ምንም እንኳን በደብዳቤ

ላይ እንደተገለጸው ለቦርድ ውሳኔ መነሻ የሆነው ኃይልን መሰረት ያደረገ አመጻ ተግባር አሁን ባይኖርም ህጋዊ ሰውነቱን ዳግም ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ ቁጥር 1162 ዝባር 2011 ላይ ተደንግገው ስለማይገኙ ጥያቄውን ውድቅ አድርጎታል

በወቅቱ ህወሓት የቦርድ ውሳኔ የፕሪቶሪያውን የሰላም ስምምነትና ህግን መሰረት ያላደረገ በመሆኑ በህግም በፖለቲካም ተቀባይነት የለውም በሚል ተቃውሞታል። የክልሉ ጊዜያዊ አስተዳደርን በበኩሉ የህወሓት ድርጅታዊ ህልውና በህግ የተሰረዘበት የቦርድ ውሳኔ የጊዜያዊ አስተዳደሩን ጠቅላላ ህልውና አደጋ ላይ የሚጥል እንዲሁም የሰላም ስምምነቱን የሚፈታተን ነው በማለት መቃወሙን ይታወሳል። ለአሜሪካ ድምፅ ሙልጌታ አጽባሃም መቐለም።

ሙልጌታ፣ እናመሰግናለን። በተያያዘ ለአራት ተከታታይ ቀናት የማዕከላዊ ኮሚቴ ስብሰባ ማካሄዱን ጠቅሶ መግለጫ ያወጣው ህወት ፓርቲውን ለማፍረስ ተቀናጅተዋል ያለውን ሴራ በጥበብ እንደሚታገለው ገልጸዋል። ሕዋት ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀረበው የህጋዊ ሰውነት ስረዛ ጥያቄ ውድቅ መደረጉ የሰላም ስምምነቱን የሚጥስና ቅንነት የጎደለው ቴክኒካዊ ስህተት መሆኑን የገለጸው ህወት ይህን ለማስተካከል የተጀመረ ፖለቲካዊና ዲፕሎማሲያዊ እንቅስቃሴ እንዳለም ጠቁሟል።

የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቪኦኤ የአማርኛውን ስርጭት የረቡዕ ምሽት ዝግጅታችንን ነው። ቀደም ብለን የሰማነው የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው ጊዜ ይቀጥላል።

በደቡብ ክልል ደራሼ ልዩ ወረዳ በኮንሶ ዞንና በአካባቢው የተከሰተው አፍሪካን ቦል ወርም የተባለ የተምች ጸረ ቡቃያ ተባይ በደረሰ ማሽላና በሌሎች የአዝርት ሰብሎች ላይ ከፍተኛ ጉዳት ማስከተሉን አርሶ አደሮች ለአሜሪካ ድምፅ በስልክ ገልጸዋል።

ተምቹን ለመቆጣጠር ባህላዊ መንገድ የመሰብሰብና የመጨፍለቅ ሥራ በመሥራት ላይ እንደሆነ የገለጹት አርሶ አደሮቹ ከመንግሥት ግን በቂ ክትትልና ድጋፍ አልተደረገም ሲሉ ቅሬታቸውን አሰምተዋል። የዚህን ጉዳይ ዝርዝር ደግሞ ዮናታን ዘብዴዎስ ከሐዋሳ አልኮልናል። አርሶ አደር ቀጭኑ ታየ የድራሽ ልዩ ወረዳ የሆልተ ቀበሌ ነዋሪ ናቸው። አንድ ሄክታር የቀይ ማሽላ ማሳቸው ቦልዎርም የተባለ ጸረ ቡቃያ ተባይ መወረሩን ይናገራሉ።

ድረሰ ነው። ምንም ማድረግ አልቻልንም። መድኃኒት ድረቅበትም በመድኃኒቱም ሊሞት አልቻለም። እንደውም ገና ከላይ ለማራገፍም እየሞከርን ብናራግፍም ምንም ከኛ ኋላ እየተተካ ነው እየጨመረ ነው ደው እንጂ ምንም አይቀንስልንም። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ግብርና ቢሮ

የአርባ ምንጭ የእጽዋት ጥበቃ ክሊኒክ ኃላፊ አቶ ሙሉ አለም መርሻ ተምች ስለተፈጠረበት ሁኔታ ነግረውናል። በደራሼ ኮንሶ፣ እንደዚሁም አንዳንድ በቆሎ በሚያመርቱ አካባቢዎች ላይ ከአየር ንብረት ለውጥ ጋር በተያያዘ ምቹ ሁኔታ ሲያገኙ የሚከሰቱ ተባዮች አሉ። ከእነዚህ ውስጥ የተከሰቱ ተባይ አንዱ ሁሉም በል ወይንም ፖሊፋገስ የምንለው የአፍሪካ ጓይ ትል ወይንም

አፍሪካን ቦሎርም የምንለው ተባይ ነው። ይሄ ተባይ ብዙ እጽዋትን የሚመገብ ነው። ማሽላን ጨምሮ ብዙ ሰብሎችን የሚጎዳ ነው። በዋናነት በወተት ደረጃ ላይ ባሉ የማሽላ ፍሬዎች ላይ ነው የተከሰተው። የተከሰተው ደራሻ ብቻ አይደለም። በኮንሶም እንደዚሁ አንድ ሁለት ወረዳዎች ላይ የተከስተው ነበር። በባህላዊ መንገድ በእጅ በመልቀምና በመጨፍለቅ ለመከላከል መሞከራቸውን የተናገሩት አርሶ አደር ቀጭኑ ከመንግስት በኩል ለንግግር የሚበቃ ድጋፍ እንዳልተደረገላቸው ይናገራሉ። ከሁለት ሳምንት በላይ ሆኗል። ህዝቡ እስካሁን ው በረኸው

እየተጨናነቀ ነው ያለው። መድኃኒት እየተረጨበት እንዲያውም መድኃኒቱ ሲር እየተጎዳ ነው።

ህዝቡ ስለ መድኃኒቱ ጉዳይ ደግሞ ስለማያው አቶ ዘነበ ዛፉ የተባሉ ሌላ አርሶ አደር ደግሞ በሰው ኃይል ተምቹን ለመከላከል ጥረት ቢያደርጉም ማጥፋት እንዳልተቻለ ገልጿል። ከባድ ሁኔታ ነው አለው። እስካሁን ያው ሰው ልቀማም እያደረገ እየረጨም ምንም ያው ተስፋ አያሰጥም። አንድ ሁለት ሄክታር የምሆን በማሽላ እና ሌላውን ጠፍ ነው። ማሽላውና እህልና አደንጓሬ ላይ በጣም በጣም እስካሁን ሰው ያው ልቀመላይ ነው።

ወረዳው ራሱ ትምህርት ቤት ተማሪዎችን እንዲተባበሩና ልቀማ እንዲያደርጉ ሁሉ እንትን ብሎ ነበረ እስካሁን አልተቻለም ያው አርሶ አደር ያው ማሳ ላይ ነው እስካሁን ያለው የአካባቢ መንግስት ምን አደረገላቸው ምንም አላደረገልንም አንዳንድ መለኪያ እንትን ማላታ እኔ እየተባበረ ነበረ እሱም ለተወሰነ ሰው ነው የምደርሰው እንጂ ምንም የለም ለሁሉም ችግር ኬሚካል መጠቀም ጉዳት ስላለው እንጂ የኬሚካል እጥረት የለም ነገር ግን

አስፈላጊ ክትትልና ድጋፍ በመድረግ ላይ ይገኛል ሲሉ አቶ ሙላለም ተናግሯል። ከሁለት ዓመት በፊት ተከስቶ መቆጣጠር ተችሎ ነበር የሚሉት ኃላፊው ኬሚካል ከመርጨት ይልቅ ባህላዊ መንገድ እንደሚመከር ተናግሯል። ኬሚካል እጥረት የለም። ሆኖ ግን ምንድነው በአሁን ሰዓት ያለው ሰው ከጸረተባይ ኬሚካል ጥገኝነት ጋር ያለው ነገር

በጣም ከፍተኛ ነው። ለትንሽ ለትልቁም ሰው ጸረ ተባይ ኬሚካል ይጠይቃል። ጸረ ተባይ ኬሚካል ደግሞ የጎንዮሽ ጉዳት አለው። በባለሙያ ታግዞ ካልተገበረ ካልተረጨ ቅጠም አይሆንም። ስለዚህ ሰውን ጨምሮ አካባቢን ይጎዳል። ጠቃሚ ነፍሳትን ይጎዳል። እዚህ አካባቢ ላይ ያለውን ኔቸር በአጠቃላይ ይረብሻል። ስለዚህ በዚህ አሁን ተባይ እንትን ላይ ማድረግ የምንችለው ነገር ምንድን ነው? ተባዩን መልቀምና መግደል ብቻ ነው። ምክንያቱም ሰው የሚመገበው ማሽላ ነው። አስፈላጊው ዝግጅት በመደረጉም በአሁኑ ሰዓት በቁጥጥር ስር መዋሉንም

አቶ ሙሉዓለም ያስረዳሉ። ከማሽላ ጭንቅላት ላይ ከበቆሎ ኮብ ውስጥ ይህንን ተባይ ያወጣን የመጨፍለቅ የመግደል ስራ ተሰርቷል። እንግዲህ በደራሴም አካባቢ ላይ እዚ አካባቢ ላይ ከተዘራው ከአርባ አምስት ሺ ሄክታር በላይ ተዘርቷል

ማሽላ ከዛ ውስጥ ወደ ሰላሳ ሁለት ሺ ሄክታሩ ላይ ነበር የተከሰተው። እንግዲህ ላለፈው አስራ አምስት ቀን እና ከዛ በላይ በተከናወነ የመከላከል ስራ በተለይ ህብረተሰቡን ያሳተፈ ሰፊ ግንዛቤ ተፈጥሮ ህብረተሰቡን ባለሙያና አመራሩ ተቀናጅቶ በጋራ ርብር በማድረግ ይህን ተባይ የመከላከል ስራ እየተሰራ ይገኛል። አሁን ወደ ዘጠና ፐርሰንት አካባቢ ላይ እንገኛለን። እንግዲህ በዋናነት ማሽላ አሁን

ሁለት ዝርያዎች አሉ። እዚ አካባቢ ላይ አንዱ ጋምቤላ የምንለው ሌላው ዘንጋዳ የምንለው ነው። በተለይ ጋምቤላ የምንለው ዝርያ በጣም ጣፋጭ ስለሆነ እሱን ይሄ ተባይ መርጦ በወተት ደረጃ ላይ ወይንም ዳንክ ስቴጅ በምንለው

ግሬን ፊል በሚያደርግበት ፍሬ በሚሞላበት ስቴጅ ላይ እድገት ደረጃ ላይ እየጎዳ ነበር የተገኘው። አርሶ አደር ክታም በየለ ግን ተምቹ በማሽላና በበቆሎ ቡቃያቸው ላይ ከፍተኛ ጉዳት ማድረሱን ተናግሯል። በቆሎ አንዳንዱ ውስጥ ገብተ ውስጥ ነው አለው። ከጭንቅላቱ ወደ ውስጥ ገብተዋል፣ ከጎንም አንዳንድ ቦታ ውስጥ ገብተዋል። አሁን ለመልጨት የምንመጭ አይመስልም። አካባቢው ላለፉት አራት ዓመታት በድርቅ ተጎርቶ የቆየ ሲሆን የበልግ ዝናብ ተከትሎ ተዘርቶ የደረሰ በነበረ አዝርቱ ላይ ተምች መከሰቱ ምርት ይቀንሳል የሚል ስጋትን ፈጥሯል። አቶ ሙላ አለም ግን

ከዚህ ተቃራኒ የሆነ ሀሳብ አንጸባርቋል። ዝም ብለን ብንመለከተው የምርት መቀነስ ሊያስከትል ይችላል። ሆኖም ግን አሁን ባለው ሁኔታ ላይ በተለይ

የማሽላዋ ራሶችን ኦረዲ የመለየት ስራ እየሰረሰርቷል። አንደኛ ከዝርያው ጋር የሚመርጠው ፕሬፈረንሱ ታውቋል፣ የትኛውን ዝርያ እንደሚመርጥ። ስለዚህ እዛ ላይ አትኩረን ነው ስራ የሰራ ነው። በሐዋሳ ዩኒቨርሲቲ የግብርና ኮሌጅ መምህር ዶክተር ፍርዶ አዘረፈኝ ተምቹ ከፍተኛ ጉዳት የሚያደርስ እንደሆነ አስገንዝበዋል። መከላከል ካልተደረገበት ከፍተኛ ጉዳት አስከትላል። ምንም ጥያቄ የለው። በጣም ብዙ ነው ጉዳት የሚያደርሰው በማሽላ ላይ ብቻ ሳይሆን የተለያዩ በብዙ አትክልቶች ላይ እንደዚህ ያደርሳል። ጥጥን ይጎዳል፣ ቲማቲምን፣ ቃሪያን፣ ጥራጥሬዎች

በሙሉ የሚያጠቃው ና ማሽላ በተለይ በሚደረስበት ጊዜ ከፍተኛ ጉዳት ነው የሚያደርሱ። መፍትሄው ኬሚካል መርጨት፣ ቁመታቸው ረጃጅም ከሆኑ አዝርቶች ላይ ደግሞ በእጅ በመልቀም ማጥፋት ነው ሲሉ ተናግሯል

አሁን በዚህ ጊዜ ላይ ምንም ሌላ መፍትሄ ማድረግ ማራገፍ አይቻልም። ምንም አይቻልም። ከርጭት ነው ለማድረግ ነው። ርጭት ለማድረግ ደግሞ ማሽላ ቁመቱ ከፍተኛ ነው። እሱ ነው አንዱ የሚያስቸግረው። ነገር ግን ገበሬዎች ልምድ አላቸው። በገመድ ግብርና ገመድ ይዙና ትንሽ ጋደም ያደርጉታል። ከዛ በኋላ በመስመር የተዘከለ ከሆነ ይረጩታል። ሌላ መከላከያ ዘዴ አሁን ከደረሰ በኋላ ማለት ነው። እዚህ ቦታ ከደረሰ በኋላ ምንም ነገር የለውም። የብርሃን በጣም ግርሳ ወፍና ቦልወርም የተባለ ጸረ ቡቃያ ተምቾች በተደጋጋሚ ጊዜ

በኢትዮጵያ የሚከሰቱ ጸረ ቡቃያ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታንን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ወደ ኦሮሚያ ክልል እናቀናለን።

በኦሮሚያ ክልል የጸጥታ ችግር ባለባቸው የገጠር አካባቢዎች የሚገኙ ተማሪዎች ትምህርት ካቋረጡ ከሶስት ዓመታት በላይ እንደሆናቸው የቤተሰቦቻቸው አባላት ለአሜሪካ ድምፅ ተናግረዋል። በክልል ደረጃ በቅርቡ የሚሰጠውን የስምንተኛ ክፍል መልቀቂያ ፈተና የሚወስዱትም በከተማና በወረዳ ከተሞች ውስጥ ትምህርታቸውን ሲከታተሉ የቆዩ ተማሪዎች እንደሆኑና እነርሱን እንደማያካትት እነኚሁ የተማሪ ቤተሰቦች ገልጸዋል።

የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ቡልቶሳ ሄርኮ በሁሉም ወረዳዎች የስምንተኛ ክፍል ፈተና ለመስጠት መዘጋጀቱንና ከአራት መቶ ሺ በላይ ተማሪዎች በዘንድሮ ዓመት በሚሰጠው የስምንተኛ ክፍል መልቀቂያ ፈተና ላይ እንደሚሳተፉ አስታውቀዋል። ፀሐይ ዳምጠው ዝርዝሯ አላት።

በኦሮሚያ ክልል ሰሜን ሸዋ ዞን ነዋሪና የተማሪ ወላጅ እንደሆኑ ጠቅሰው ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ግለሰብ በወረዳው ያለውን የመማር ማስተማር ሂደት አስመልክቶ እንዲህ ብለዋል። በርኖኒ ወጋ ለማንቀ ናመገረ ወጋ ተዲ ተርካፈች ጅራ መኒ በሩምሳ ቁጣ ቀደም ሲል በወረዳችን ብዙ የአንደኛ ደረጃ ትምህርት ቤቶች ነበሩ። ለምሳሌ ጎደጀባ

ሸካኬ ኛአና ቶሌንና አልዴራ የሚባሉ የአንደኛ ደረጃ ትምህርት ቤቶች ይጠቀሳሉ።

ካለፉት ሶስት ዓመታት ወዲህ ግን በነኚህ ትምህርት ቤቶች የመማር ማስተማር ሂደቱ ተቋርጧል። ከሶስት ዓመት በፊት ስምንተኛ ክፍል ደርሰው የነበሩ አሁንም እዚያው ስምንተኛ ናቸው። ከአንድ እስከ ስምንት የነበሩ ሁሉም ተማሪዎች ባሉበት ነው ያሉት። በተለይ በቆላማ አካባቢዎች በሚገኙት አስር ቀበሌዎች ውስጥ ያሉ ተማሪዎች ምንም የመማር እድል አላገኙም። ምክንያቱም በጸጥታ ችግር ትምህርት ቤቶቹ ስራ በማቆማቸው ነው። በመሆኑም በዘንድሮው የስምንተኛ ክፍል የመልቀቂያ ፈተና የሚቀመጡት በወረዳው ከተማ ያሉ

ተማሪዎች ብቻ ናቸው። ለወደፊቱ የልጆቻችን እጣ ፋንታ አሳሳቢ ነው። በኦሮሚያ ክልል በዋናነት የጸጥታ ችግር የተፈጠረው በክልሉ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎችና በመንግስት የጸጥታ አስከባሪዎች መካከል ባለው ግጭት ምክንያት ሲሆን ነዋሪዎቹ ሌሎች መደበኛ ያልሆኑ ታጣቂዎች ይንቀሳቀሳሉ የሚሉት አካባቢም በስጋት ምክንያት ተማሪዎች ትምህርታቸውን መማር እንደተሳናቸው ያነጋገር ናቸው ቤተሰቦች ገልጸዋል። በሌላ በኩል የያያ ጉልሌ ወረዳ ትምህርት

ትምህርት ጽህፈት ቤት መረጃ እንደሚያመለክተው በወረዳው አራት መቶ ተማሪዎች በስምንተኛ ክፍል መልቀቂያ ፈተና ላይ ይቀመጣሉ። የሆሮ ጉድሩ አሙሩ ወረዳ ነዋሪ እንደሆኑ የጠቀሱትና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት ግለሰብ በአሁኑ ወቅት በዞናቸው ያለውን የስምንተኛ ክፍል ፈተና ዝግጅት ለአሜሪካ ድምጽ ሲገልጹ ለስሙ ስምንተኛ ክፍልና ሁለተኛ ክፍል ተማሪዎች ፈተና ይባላል እንጂ እንደ ወረ

የሚባለው ዞኖች ውስጥ ትምህርት እየተካሄደ ማለት አያስችልም። ዛኛው ትምህርት ቤት ተዘግቷል። ከችግር እና ግጭት ምክንያት ብዙ ጫናዎች እና ችግሮች ነው ያሉ። ለምሳሌ ከወሮ ጉድሩ ወለጋ ውስጥ አሙሩ፣ ጃርቴ፣ አቤ ዶንጎሮ

አብዛኛዎች ወረዳዎች ናቸው። ወረዳ ላይ ያሉ ተማሪዎች ብቻ ናቸው። ለምሳሌ ቀበሌ ላይ ወረዳው ሆኖ የአንድ ወረዳ ቀበሌ አብዛኛው ለምሳሌ የአምሮ ብ አምሮ ከሀያ ሶስት ቀበሌ ውስጥ

ሶስት ቀበሌ ብቻ ነው ሰላም ያለው። ወረዳ ላይ ብቻ ነው አንድቲ ትምህርት ቤት ብቻ ነው ትምህርት ቤት ትምህርት ቤት የሚባለው የአሙር ወረዳ ትምህርት ጽህፈት ቤት ኃላፊ አቶ አለማየሁ አግጅራ ለአሜሪካ ድምጽ እንደተናገሩት በወረዳቸው ዘጠኝ የሚደርሱ አንደኛ ትምህርት ቤቶች በጸጥታ ምክንያት የመማር ማስተማር ሂደቱን አቋርጠዋል ስሉ አብራርተዋል። በሀያ አንድ ትምህርት ቤቶች የሚገኙ ስድስት መቶ አርባ ወንድ ተማሪዎችና

635 ሴት ተማሪዎችን በአጠቃላይ 1275 ተማሪዎችን በውራና ገምሳ ክላስተር ላይ ለመፈተን ተዘጋጅተናል። በወረዳችን ዘጠኝ ትምህርት ቤቶች በጸጥታ ችግር ሳቢያ ትምህርት የተሰጠባቸው አልነበረም። በተቻለ መጠን ተማሪዎች ወደ ወረዳው ከተማ ተቃርበው እንዲማሩ ተደርጓል። አሁንም ለፈተናው የሚቀመጡት እነርሱ ናቸው። የኦሮሚያ ክልል ትምህርት ቢሮ በበኩሉ በሁሉም ወረዳዎች የስምንተኛ ክፍል ፈተና ለመስጠት ዝግጅቱን እንዳጠናቀቀ የቢሮው ምክትል

ኃላፊ ዶክተር ቡልቶ ሳሂር ኮ ለአሜሪካ ድምጽ ገልጸዋል። በቃ ሁንደቱ ቆሩም ሲንከናማ በ ረኮን ነገኛ ጅር ቆፋፍሶንተ ፈተናውን በሁሉም ወረዳዎች እንሰጣለን። ከጸጥታው ችግር ጋር በተያያዘ የመማር ማስተማር ሂደቱ ተቋርጦ በቆየባቸው ትምህርት ቤቶች ግን ፈተና አይሰጥም። ቁጥራቸውን ለመግለጽ አሁን ዳታውን የለኝም።

በዚህ ዓመት ለመፈተን ካቀናቸው ተማሪዎች መካከል ዘጠና ሰባት ነጥብ ሁለት የሚሆኑት ናቸው ለፈተናው የሚቀመጡት። ቀሪዎቹ በጸጥታው ምክንያት እና በሌሎችም ችግሮች ለፈተናው አይቀመጡም። የአሜሪካ ድምፅ ያነጋገራቸው የአንዳንድ ተማሪዎች ወላጆች ላለፉት ሶስት ዓመታት የጸጥታ ችግር ባለባቸው አካባቢዎች ውስጥ ትምህርት መቋረጡን ሲገልጹ፣ የኦሮሚያ ትምህርት ቢሮ በኩሉ ትምህርት ስለተቋረጠባቸው አካባቢዎች በአሃዝ አስደግፎ ከመግለጽ ተቆጥበዋል።

በኦሮሚያ ክልል በተለይ የጸጥታ ችግር ባለባቸው አካባቢዎች ውስጥ ከትምህርት በተጨማሪ ሌሎች የማህበራዊና ኢኮኖሚያዊ እንቅስቃሴዎች ለማድረግ እንደተሳናቸው ነዋሪዎች ከዚህ ቀደም ሲገልጹ ቆይተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ወደ ደቡብ አፍሪካ ጆሃንስበርግ እናቀናለን።

የአፍሪካ ሀገራት መሪዎች በሩሲያና በዩክሬን መካከል የሚካሄደው ጦርነት ቆሞ ሰላም እንዲወርድ ለማሸማገል በቀጣዮቹ ቀናት ወደ ሞስኮና ኪቭ ከተሞች ይጓዛሉ። የመሪዎቹን ልዑካን የምትመረው ደግሞ ደቡብ አፍሪካ ናት። ደቡብ አፍሪካ ደግሞ ጦርነቱን በሚመለከት በአደባባይ ገለልተኛ አቋም እንደምትከተል ብትናገርም ሩሲያን ትደግፋለች በሚል ትከሰሳለች።

ለጦርነቱ መፍትሄ ለመፈለግ ከአሁን ቀደም የሽምግልና ጥረት ያደረጉ ሌሎች አካላት እንዳልሰመረላቸው ይታወቃል። ኬት ባርትሌት ከጆሃንስበርግ ላከችልን ዘገባ ቆንጅታዬ ታቀርበዋለች። በደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ መሪነት ወደ ሩሲያና ወደ ዩክሬን የሚጓዙት የዛምቢያ፣ የኮንጎ ሪፐብሊክ፣ የግብፅ፣ የሴኔጋልና የዩጋንዳ መሪዎች ናቸው።

እነዚህ ሀገሮች ጦርነቱን በሚመለከት የተለያዩ አቋሞች ይዘው የከረሙ ሀገሮች ናቸው። ደቡብ አፍሪካ እና ዩጋንዳ እንዲሁም የኮንጎ ሪፐብሊክ

ሩሲያ ዩክሬን ላይ የፈጸመችውን የለየለት ወረራ በማውገዝ ወታደሮቿን እንድታስወጣ በመጠየቅ የተባበሩት መንግስታት ድርጅት ያሳለፈውን ውሳኔ ላይ ድምፀ ተአቅቦ አድርገዋል። ዛምቢያና ግብፅ ደግሞ ውሳኔውን ደግፈዋል። ሴኔጋል በድምፅ አሰጣጡ ጨርሶ አልተሳተፈችም። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ቃል አቀባይ ቪንሴንት ማግዌንያ

ልዑካኑ በጥቂት ቀናት ውስጥ እንደሚጓዙ ገልጸዋል። ከደህንነት በተያያዘ የሚሄዱበት እርግጠኛው ቀን ግን ይፋ አልተደረገም።

የአፍሪካ ርዕሳነ ብሔራትን ያካተተ የልዑካን ቡድን በቅርቡ ወደ ሩሲያና ወደ ዩክሬን ይጓዛል ብለን እንጠብቃለን። ደቡብ አፍሪካ ከሞስኮ ጋር ባላት የሞቀ ግንኙነት የተነሳ በምዕራባውያን ስትነቀፍ ከርማለች። ከጥቂት ወራት በፊት ከሩሲያ የጦር መርከበኞች ጋር

የጋራ የጦር ልምምድ በማድረጓ የተነቀፈች ሲሆን በቅርቡ ደግሞ በሀገሪቱ የዩናይትድ ስቴትስ አምባሳደር ለሩሲያ የጦር መሳሪያ ሰጥታለች በማለት ወንጅለዋታል። ደቡብ አፍሪካ ኬፕታውን ወደብ ላይ የቆመችው የሩሲያዋ መርከብ ሌዲ አር ላይ በድብቅ የጦር መሳሪያ ጭናለች የሚለውን ክስ አስተባብላለች። ቢሆንም ውዝግቡ ከዋሽንግተን ጋር ያላትን ግንኙነት አሻክሯል።

በቅርቡም የዩናይትድ ስቴትስ የምክር ቤት አባላት ደቡብ አፍሪካ አጎዋ በሚል ምህጻር የሚታወቀው የአፍሪካ እድገትና እድል ድንጋጌ ተጠቃሚ እንዳትሆን ጥያቄ አንስተዋል። በሌላ በኩል የደቡብ አፍሪካ የንግድ ዘርፍ መሪዎች ሀገሪቱ በወሰደችው አቋም የተነሳ ለማዕቀብ ተዳርጋ ኢኮኖሚዋ ጉዳት ሊያገኘው እንደሚችል አስጠንቅቀዋል።

ስቲቨን ግሩዝድ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም ተንታኝ ናቸው። ስድስት መሪዎች ያካተተው የአፍሪካ መሪዎች ተልእኮ ውጤት ማምጣት አለማምጣቱን ለመተንበይ አስቸጋሪ እንደሚሆን ጠቁመዋል። ከባድ ውጊያ እየተካሄደ በመሆኑ ጊዜው ለድርድር አይመችም። ቢሆንም ግን ማናቸውም የሰላም ጥረት መደገፍ አለበት ብለዋል።

ደቡብ አፍሪካ ይህንን የምታደርገው ጨለማን ተግን አድርገው መርከቧ ላይ የጦር መሳሪያ ጭናላት ሩሲያን አስታጥቃታለች ተብላ ከተወነጀለችበት ጉዳይና ከሌላውም በከባዱ የምታወግዝባቸው ጉዳዮች ትኩረቱ እንዲነሳላት ይመስለኛል። ከዚህ ውጭ ከልብ ለውጥ ለማምጣት ከመፈለግ የመነጨ አይመስለኝም።

የሩሲያ ፕሬዚደንት ቭላዲሚር ፑቲን የአፍሪካ መሪዎችን ተልእኮ ተቀብለውታል። ዩክሬንም ተቀብላለች። ሆኖም የዩክሬን የውጭ ጉዳይ ሚኒስትር ድሚትሮ ኩሌባ ባለፈው ሳምንት በኢንተርኔት አማካይነት ባደረጉት ጋዜጣዊ ጉባኤ ላይ ፈጽሞ የማንደራደርባቸው ጉዳዮች እንዳሉ መታወቅ አለበት ብለዋል። ሪስፔክት ዘ ቴሪቶሪያል ኢንተግሪቲ ኦፍ ዩክሬን

ማንኛውም የሰላም ሀሳብ የዩክሬንን የግዛት ሉዓላዊነት ማክበር አለበት። በፍጹም በግልጽም ይሁን በውስጠ ታዋቂ ዩክሬን የራሷን ግዛት ለሩሲያ የምትለቅላት የሚያስመስል መሆን የለበትም። ሌላው ደግሞ የትኛውም የሰላም እቅድ ጦርነቱ ባለበት ሁኔታ እንዲገታ የሚያደርግ መሆን የለበትም። በሀገራቸው የዘር መድሎ አፓርታይድ ስርዓት እንዲወገድ በተካሄዱ ንግግሮች ውስጥ ትልቅ ሚና የተጫወቱት የደቡብ አፍሪካው ፕሬዚደንት ራማፎሳ

የበሰሉ ተደራዳሪ ናቸው። ያም ሆኖ ግን ከአሁን ቀደም ለሩሲያና ለዩክሬን የሰላም እቅድ ይዘው የቀረቡ ሌሎች ሀገሮች ቻይናንም ጨምሮ አልተሳካላቸውም። በመሆኑም ተቺዎች የአፍሪካ መሪዎቹ ተልእኮ

ይህ ነው የሚባል ውጤት ማምጣቱን ይጠራጠራሉ። ሌላም ጉዳይ አለ። የደቡብ አፍሪካ መንግስት ጆሃንስበርግ ላይ የሚካሄደውን ሩሲያን፣ ብራዚልን፣ ህንድ፣ ቻይናን እና ደቡብ አፍሪካን ያሰባሰበው የብሪክስ ማህበር አባል ሀገሮች መሪዎች ጉባኤ ምን እንደሚያደርግ እያውጠነጠነ ነው። የሩሲያ ፕሬዚደንት ፑቲን ጉባኤው ላይ እንዲገኙ ተጋብዘዋል። የዓለም አቀፉ ወንጀል ፍርድ ቤት አይሲሲ ደግሞ የሩሲያው መሪ ላይ የእስር ማዘዣ አውጥቶባቸዋል። ስለሆ

አሁንም ደቡብ አፍሪካ ፑቲን ሀገሯ ከገቡ የማሰር ግዴታ አለባት። እናም ደቡብ አፍሪካ ከአይሲሲ ጋር ባላት ስምምነት ላይ ምክር ቤታዊ ማሻሻያ አድርጋ ልታመልጥ እያሰበች ነው የሚሉ ሪፖርቶች እየተሰሙ ነው። የዘንድሮ የብሪክስ የመሪዎች ጉባኤ ወደ ሌላ አባል ሀገር እንዲዛወርላት ለማድረግ እየሞከረች ነው የሚሉ ሪፖርቶችንም አስተባብላለች።

ቆንጅትን አመሰግናለሁ። ወደ ቀጣዩ ጉዳያችን ስንሻገር ፕሬዚደንት ጆ ባይደን የሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ድርጅት ኔቶ አባል ሀገራት ተጨማሪ ድጋፍ እንዲያደርጉ ጠይቀዋል። ባይደን ጥያቄውን ያቀረቡት በሐምሌ ወር ከሚካሄደው ጉባኤ ቀደም ብለው ማክሰኞ ዕለት ከመከላከያ ጥምረቱ ቡድን ኃላፊዎች ጋር በተነጋገሩበት ወቅት ነው።

በሐምሌ ወር የሚካሄደው ጉባኤ በአብዛኛው በዩክሬን ግጭትና 31 አባላትን ያቀፈው ህብረት ዋና ኃላፊ ዮንስ ስቶልተንበርግ በዚህ ዓመት እንደታሰበው ከሥልጣን ሲለቁ ማን ይተካቸዋል በሚለው ላይ ያተኩራል ተብሎ ይጠበቃል። የአሜሪካ ድምጽ የዋይት ሃውስ ዘጋቢ አኒታ ፓውል ያዘጋጀችውን ዘገባ ስመኝሸ ቆይታ አቅርበዋለች።

ማክሰኞ እለት ከሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ድርጅት ወይም ኔቶ ዋና ጸሐፊ የንስ ስቶልትንበርግ ጋር ተገናኝተው የተወያዩት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዩክሬንን ከሩሲያ ጥቃት ለመደገፍ ያላቸውን ቁርጠኝነት አጽንኦት ሰጥተው ተናግረዋል።

በሐምሌ ወር በሊትዌኒያ ዋና ከተማ ከሚካሄደው የኔቶ ዓመታዊ ጉባኤ ቀደም ብለውም ለወታደራዊ እርዳታ የሚውል ተጨማሪ 325 ሚሊዮን የአሜሪካን ዶላር ለዩክሬን ለመስጠት ቃል ገብተዋል። ባይደን ኔቶ የሚያከናውናቸውን ተግባራት ቢያወድሱም ሰላሳ አንዱ አባል ሀገራት ከአጠቃላይ አገራዊ ምርት እድገታቸው ወይም ጂዲፒ ቢያንስ ሁለት በመቶ የሚሆነውን ለመከላከያ ለማዋል የገቡትን ቃል እንዲተገብሩ አሳስበዋል።

የኔቶን ምስራቃዊ ጎን አጠናክረናል። በኔቶ ግዛት ስር የሚገኘውን እያንዳንዱን ስፍራ እንደምንጠብቅም ግልጽ አድርገናል። አሁንም ደግሞ ዋለው ዩናይትድ ስቴትስ ለኔቶ ህግ አንቀጽ አምስት ያላት ቁርጠኝነት የድንጋይ ያህል የጠነከረ ነው። በሚቀጥለው ወር በሊቱዌኒያ በሚካሄደው ጉባኤያችን በዚህ መንፈስ ነው የምንሠራው አባል አገራት ለመከላከያ

ሁለት ከመቶ የሆነ በቂ ወጪ እንደሚያወጡ በማረጋገጥ በዚህ ዓመት መጨረሻ ስልጣናቸውን የሚለቁት ስቶልትንበርግ በበኩላቸው ሐምሌ ላይ የሚካሄደው ጉባኤ ኔቶ ለዩክሬን የሚሰጠውንና የሩሲያን ወረራ ለመክታትና በቅርቡ ደግሞ መልሶ ማጥቃት እንዲጀመር ያስቻለውን ድጋፍ እንዴት ማጠናከር ይቻላል በሚለው ላይ ያተኩራል ብለዋል።

ለዩክሬን በጋራ እየሰጠነው ያለነው ድጋፍ አሁን እየተነጋገርን ባለንበት ወቅት ጦርነቱ በሚካሄድበት ቦታ ላይ ለውጥ እያመጣ ነው፣ ምክንያቱም መልሶ ማጥቃቱ ተጀምሯል። ዩክሬናውያን ለውጥ እያመጡ ነው። በእርግጥ ገና ጅምር ላይ ነው። ሆኖም ዩክሬናውያን ተጨማሪ መሬት ነፃ ማውጣት በቻሉ ቁጥር በድርድር ጠረጴዛው ላይ ጠንካራ እጅ እንዲኖራቸው እንደሚያስችል እናውቃለን።

ዩክሬን እጅግ አብዝታ የምትፈልገው ነገር ግን አንድ ነገር ነው። እጅግ በጣም አስፈላጊ የሆነው ነገር እኛ በአውሮፓ ሕብረት የሚኖረን ቦታ ነው ብዬ አስባ ነው። ዩክሬን ኔቶን ለመቀላቀል ዝግጁ ነች።

ጉዳዩን በቅርቡ የሚከታተሉ ተንታኞች ግን ዩክሬን ኔቶን የመቀላቀሏ ነገር የማይሆን ነው ይላሉ። ሚካኤል ኪማዥ በካቶሊክ ዩኒቨርሲቲ መምህርና በስልታዊና ዓለም አቀፍ ጥናቶች ማዕከል ጥናት አጥኚ ናቸው። ጉዳዩ ተዘግቷል ማለት አይደለም። ለዩክሬን ጠንካራ ድጋፍ እንዲደረግ እና ምናልባትም ወደፊት ኔቶን የምትቀላቀል ትልቅ ጉጉት አለ።

ነገር ግን ይህ ተጨባጭ ተስፋ ከመሆኑ በፊት አሁንም መፈተሽ ያለባቸው ብዙ ሳጥኖች አሉ። ስቶልተንበርግ በዋሽንግተን ተዘዋውረው ከሌሎች የአሜሪካ ባለስልጣናት ጋርም ተገናኝተዋል። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የሪፐብሊካኖች መሪ የሆኑት ሚች ማኮኔል ከስቶልተንበርግ ጋር በነበራቸው ቆይታ የኔቶ አባል ያልሆኑ እንደ ጃፓን እና ደቡብ ኮሪያ ያሉ ሀገራት

በሊትዌንያ በሚደረገው ስብሰባ ላይ እንዲገኙ መጋበዛቸውን እንደነገሯቸው ገልጸዋል። ማኮኔል አክለው ስቶልትንበርግ በሐምሌው ጉባኤ ስዊድን በይፋ የኔቶን ጥምረት ትቀላቀላለች ብለው እንደሚጠብቁም አመልክተዋል።

የስዊድን ኔቶን የመቀላቀል ሂደት የዘገየው ከአባል ሀገራት አንዷ የሆነችው ቱርክ ስቶኮልም፣ አንካራ እንደ ጽንፈኛ የሚመለከተውን የፖለቲካ ፓርቲ ቅርንጫፍ ለማስወገድ የሚጠበቅባትን አላደረገችም በሚል ክስ ኔቶን እንዳትቀላቀል በመቃወሟ ነው። ኪማዥ እንደሚሉት ግን የቱርክ ፍላጎት ከዛም ያለፈ ነው።

ስዊድን የኔቶን ጥምረት መቀላቀል ስለምትፈልግ ቱርክ ስዊድንን ተጠያቂ በምታደርግበት እድል ይፈጥርላታል። ነገር ግን ቱርክ ከዩናይትድ ስቴትስ እና ምናልባትም ከሌሎች የኔቶ አባላት ስምምነት በማግኘት የስዊድንን አባልነት እንድታጸድቅ እንዲያደርጓት የሚያደርገው ጨዋታ የያዘች ይመስላል። ስለዚህ ጥቂት በቅንነት የቀረበ ጉዳይ ቢኖርም፣ በተወሰነ መልኩ አንካራ በአንዳንድ ጉዳዮች ላይ የበላይነት ለማግኘት እንደ ዘዴ እየተጠቀመችበት ነው።

ኔቶን በቅርብ የሚከታተሉ ተንታኞች የጥምረቱ ህብረት አዲስ በሚመረጠው መሪ ላይ እንደሚንጠለጠል ይናገራሉ። ሆኖም ዋሽንግተንም ሆነ ተሰናባቹ ስቶልትንበርግ በጉዳዩ ላይ ዝምታን መርጠዋል። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ስመኝሽን አመሰግናለሁ በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነው ኢትዮጵያ ላይ አሁን በስቱዲዮ ስልካ በስቱዲዮ ሰዓታችን መሰረት ሶስት ሰዓት ከአርባ አራት ደቂቃ ነው ዋሽንግተን ዲሲ ላይ ደግሞ ከቀኑ ስምንት ሰዓት ከአርባ አራት ደቂቃ የመጀመሪያው ምዕራፍ ስርጭታችን በዚህ ተጠናቋል ወደ ሁለተኛው ምዕራፍ ዝግጅታችን ስንገባ ቀዳሚው ዝግጅታችን ዴሞክራሲ በተግባር ነው

በዛሬው ዴሞክራሲ በተግባር ፕሮግራማችን በትናንትናው ዕለት የተከናወኑ ሁለት የቀድሞ ፕሬዚደንት ትራምፕን የሚመለከቱ ክሶችን እንመለከታለን። እንግዲህ ወልዴ ያቀርበዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ ትናንት ማክሰኞ ፍርድ ቤት ቀርበው ለቀረበባቸው የፌዴራል ክስ ጥፋተኛ አለመሆናቸውን ከገለጹ በኋላም እምቢተኝነታቸውን ማሳየታቸውን ቀጥለዋል።

በፕሬዝዳንታዊ እጩ ፍክክሩ የሪፐብሊካኑን ፓርቲ ከፊት ሆኖ በመምራት ላይ ያሉት ትራምፕ በሰላሳ ሰባት የፌዴራል ወንጀሎች ተከሰዋል። ሚስጥራዊ የመንግሥት ሰነዶችን በግል መያዝ፣ የሕግ ሂደትን ማደናቀፍ፣ ሴራ እና በሐሰት መመስከር የሚሉ ክሶች ይገኙበታል። በፍርድ ቤት ቀርበው ለቀረበባቸው የፌዴራል ክስ ጥፋተኛ አለመሆናቸውን ከገለጹ በኋላ እንቢተኛው ትራምፕ ማያሚ በሚገኝ በአንድ ተወዳጅ የኩባውያን ምግብ ቤት ጎራ ብለው

ደጋፊዎቻቸውን ሰላም ብለዋል። በስፍራው ለነበሩ ሁሉ ምግብ አዘዋል። በኋላም ኒውጀርሲ በሚገኘው የጎልፍ ክለባቸው መገኘት ንግግር አድርገዋል። ዛሬ በአገራችን ታሪክ እጅግ ሰይጣናዊና አደገኛ በሆነ ሁኔታ ሥልጣን ካላግባብ ጥቅም ላይ ሲውል ታዝበናል። እጅግ አሳዛኝ ነገር ነው። በሥልጣን ላይ የተቀመጠ ብልሹ ፕሬዚደንት

የፖለቲካ ባላንጣውን በሐሰት ውንጀል አስይዟል። በፍሎሪዳ በሚገኘው ፍርድ ቤት በመቶ የሚቆጠሩ ደጋፊዎችና ተቃዋሚዎች ተገኝተው ነበር። ትራምፕ 37 የሚሆኑ ክሶች ቀርበውባቸዋል። በመቶ የሚቆጠሩ ምስጢራዊ የመንግሥት ሰነዶችን ዋይት ሐውስን ሲለቁ ወደ መኖሪያ ቤታቸው ወስደው አስቀምጠዋል። አንዳንዶቹ እነዚህ ዶሴዎች የአሜሪካን የኒውክሌርና የመከላከያ ምስጢሮችን የያዙ ናቸው። የሕግ ሂደትን ማደናቀፍ የሚለው ሌላው ክስ ነው።

የፌዴራል ምርመራ ቢሮው ባለፈው ነሐሴ በፍሎሪዳ ማያሚ በሚገኘውና ማራላጎ በተሰኘው የትረምፕ ቅንጡ መኖሪያ ቤት ጎራ ብሎ ዶሴዎችን ወስዷል። የፍትህ መሥሪያ ቤቱ ልዩ አማካሪ የሆኑት ጃክ ስሚዝ የትረምፕን ምርመራ ይመራሉ። አገራችን ለሕግ የበላይነት ያላት ቁርጠኝነት ለዓለም ምሳሌ ነው። እዚህ ሀገር ያለው ሕግ ሁሉም ላይ እኩል ተፈጻሚ ነው።

ጃክ ስሚዝ የፍርድ ቤት ሂደቱ እንዲፋጠን ይሻሉ። ነገር ግን ጉዳዩን ለመጀመር እንኳ ወራት ሊፈጅ ይችላል ተብሏል። ትራምፕ በመጪው ዓመት በሚደረገው ፕሬዝደንታዊ ምርጫ ላይ እንደሚሳተፉ አስታውቀዋል። ከሪፐብሊካን ፓርቲ እጩዎች ከፊት ይገኛሉ። ኢፕሶስ የተሰኘው ተቋምና ኤቢሲ ቴሌቪዥን ባደረጉት ዳሰሳ አሜሪካኖች ባለፈው መጋቢት ትራምፕ ላይ ከቀረበውና የወሲብ ፊልም ተዋናይቱን ዝም ለማሰኘት መደለያ ከፍለዋል ከሚለው ክስ ይልቅ

የአሁኑ ክስ ከበድላል ብለው ቢያምኑም ትራምፕ በወንጀል መከሰስ አለባቸው በሚለው ላይ ግን ለሁለት ተከፍለዋል። ክሪስ ጃክሰን የኢፕሶስ ቃል አቀባይ ናቸው። አሁን እየተካሄደ ያለው ክስ የሪፐብሊካን ፓርቲን ለመወከል በሚወዳደሩበት ጊዜ ተጽዕኖ የሚያሳድር አይመስለኝም። ፓርቲውን ወክለው ለፕሬዝደንትነት የሚወዳደሩ ከሆነ ግን ከግል ተወዳዳሪዎቻቸው አንጻር ሲታይ ሊጎዳቸው ይችላል።

የኢፕሶስ ዳሰሳ እንደሚያሳየው 47 በመቶ የሚሆኑ አሜሪካውያን በትረምፕ ላይ የቀረበው ክስ ፖለቲካዊ ነው ብለው ያምናሉ። ግሬግ ዶናቫን የትረምፕ ደጋፊ ናቸው። በሕግ ላይ መሳለቅ ነው። የማይታመን ነው። ትረምፕ በፍርድ ቤት ጥፋተኛ የሚባሉ ከሆነ የእስር ጊዜ ጠብቃቸዋል። ከትረምፕ የትናንት አንድ ክስ ወደ ሌላው ክስ ስንዛወር

ባለፈው ወር የቀድሞው ፕሬዝደንትን በጾታዊ ጥቃትና ስም በማጥፋት ከሳ አምስት ሚሊዮን ዶላር የተፈረደላት የኒውዮርክ ነዋሪና ጸሐፊ ጂን ካሮል የተጨማሪ የአስር ሚሊዮን ዶላር ክስ ማቅረብ ትችላለች ሲሉ አንድ የአሜሪካ የፌዴራል ዳኛ ፈቅደዋል። ዳኛው ሉዊስ ካፕላን ለከሳሻ የፈረዱት ትራምፕ ግለሰቧን አስገድጄ ስላልደፈርኩ ክሱ ውድቅ መደረግ አለበት ብለው ከተከራከሩ በኋላ ነው። ትራምፕ ግለሰቧን ቀውስ ሲሉ ይጠሯታል።

ክሱ የተመሠረተው እንደ ፈረንጆቹ አቆጣጠር በ1990 ዎቹ አጋማሽ ላይ ትራምፕ ጂን ካሮልን ኒውዮርክ ማናሃተን በሚገኝ አንድ የልብስ መሸጫ ሱቅ ውስጥ የሚገኝ የልብስ መሞከሪያ ክፍል ውስጥ አስገድደው ደፍረዋል በሚል ነበር። ከሳሻዋ ባለፈው ወር አምስት ሚሊዮን ዶላር ተፈርዶላታል። ዳኛው በተጨማሪም የአሜሪካው የፍትህ መሥሪያ ቤት ትራምፕን ተክቶ የተከሳሽ ሳጥን ውስጥ ይቆም እንደው ለማወቅ የአንድ ወር ጊዜ ሰጥተዋል። የፍትህ መሥሪያ ቤቱ የሚተካ ከሆነ የ10 ሚሊዮን ዶላር ክሱ ውድቅ ይደረጋል።

ምክንያቱም መንግስትን በስም ማጥፋት መክሰስ ስለማይቻል ትራምፕ ያንን አጥብቀው ይፈልጉታል። የፍትህ መስሪያ ቤቱ ከዚህ በፊት ትራምፕን ተክቶ መሟገት እንደሚችል ቢገልጽም፣ አሁን ግን አዳዲስ ክስተቶች ታይተዋል በሚል ጉዳዩን እንደገና እንዲያጥነው ጊዜ እንዲሰጠው ጠይቋል።

እንግዲህ ወልዴን አመሰግናለሁ። በመቀጠል ደግሞ ሴቶችና ቤተሰብ የተሰኘው ዝግጅታችን ይቀጥላል። ነዋሪነቷን በካናዳ ያደረገችው መሠረት ኃይለ ኢየሱስ የካናዳ የሴቶች ማጎልበትና የወሊድ ማዕከልና

ማቸርኒቲ ቱዴ የተሰኘ ድርጅቶች መስራች ናት። ከቤት ውስጥ ጥቃት ተጋላጭ የሆኑ ሴቶች በኢኮኖሚ ነጻ እንዲሆኑ የሚረዱ የፖሊሲ ውሳኔዎች እንዲኖሩ በተቋሟ በኩል ትሰራለች። ከሁለት ሳምንታት በፊት የጉግል የቴክኖሎጂ ተቋም በካናዳ የሴት ኢንዱስትሪ ስራ ፈጣሪዎች ዝግጅት ላይ የ2023 ምርጥ የሴት ስራ ፈጣሪ በሚል ሸልሟታል። ኤደን ገረመው በሽልማቱና በድርጅቷ እንቅስቃሴዎች ዙሪያ አነጋግራታለች። በመቀጠል ይቀርባል።

መሰረት ሀይለ ኢየሱስ ኑሮዋን በካናዳ ካደረገች አስራ ሁለት ዓመታት ተቆጥሯል። በእነዚህ ዓመታት ውስጥ በካናዳ ከሴቶች የጤናና የፍትህ ተደራሽነት ጋር የሚሰሩ ማተርኒቲ ቱዴይ እንዲሁም የካናዳ ሴቶችን የማብቃት ማዕከልን መመስረት ችላለች። ከሁለት ሳምንታት በፊት ጉግል የተሰኘው የቴክኖሎጂ ተቋም በካናዳ የሚገኙና የሴቶችን ህይወት በኢኮኖሚ እንዲሁም በቴክኖሎጂ ለመደገፍ ከሚሰሩ ሴቶች መካከል ተጽዕኖ ፈጣሪ በማለት ሸልሟታል። ሽልማቱ የተሰጠን ባለፈው ሳምንት

ነው። ጉግል ነው ጉግል እንግዲህ እንደምታውቂው ትልቁ የቴክኖሎጂ ድርጅት ነው። ወደ ዘጠኝ ትልልቅ ድርጅቶችን መርጦ የመረጠበት ምክንያት ውጤታማ እና በጣም ተጽዕኖ የፈጠሩ ድርጅቶች በካናዳ ነው። እንግዲህ ተመራጮቹ አይተሽከውን አላቅም የተለያዩ ሶሻል ሚዲያ ላይክ ፒንትረስት አለ፣ ቲዲ ባንክ አለ ትልቁ ባንክ

ባንክ ኦፍ ካናዳ ደቨሎፕመንት የሚባለው ደግሞ ትልቁ እኛ አገር የልማት ባንክ የምንለው ነው። እና ብዙ ስራ በተለይ ኢኮኖሚን ከማበልፀግ አንጻር ነው። ትልቅ እድል ነው ለእኔ እንደ ጥቁር ሴት ኢትዮጵያዊ መጥቼ ራሴ የጀመርኩት ድርጅት ከእነዚያ ከትልቅ ሀያ ሰላሳ አርባ ዓመት ከሰሩ ድርጅቶች ጋር እኩል በመሆኔ

Tillika någon annan, tillika eventarrangörer.

የአድለኛ ነኝ። እንግዲህ ሽልማቱ ያ ነው። እንግዲህ ያው ነው እንዲ አይነት ነገር። መሰረት በካናዳ በመሰረተችው የፍትህ እንቅስቃሴ ሴቶች በኢኮኖሚ ፍትህ ተደራሽ እንዲሆኑ የሚል ጥያቄን ታነሳለች። የኢኮኖሚ ፍትህ ሴቷ በራሷ የመግዛት አቅም የመማር እንዲሁም ደግሞ ንብረት የማፍራት እድል እንዲኖራት በማድረግ ራሷንም ሆነ ቤተሰቧን ከጥቃት ለመጠበቅ ለማሳደግ እንደሚረዳ ትገልጻለች። ያው እንግዲህ ምንሰራው ሴቶች በኢኮኖሚ

እንዲበለጽጉ ሴቶች ስንል እንግዲህ ብዙ አይነት ሴቶች አሉ አደል። በመካከለኛ ገቢ ያላቸው፣ በዝቅተኛ ገቢ፣ ከፍተኛ ገቢ ያለው ሰው አለ። ከዛ በጨማሪ ደግሞ በጥቃት የሚኖሩ በአእምሮ ህመም የሚሰቃዩ እህቶች አሉ። በሱስ ተጠምደው ያሉ፣ በየመጠለያ ያሉ ሰዎች አሉ። እዚህ ሀገር እንግዲህ የምታውቂው ነገር ነው። ሰው በተለይ በጥቃት ላይ ያሉ ሴቶች የኢኮኖሚ ጥቃትን አያውቁትም እና

አገሩ እንደምታውቂው ሁሉ ነገርሽ የተገናኘው ከባንክሽ ጋር ነው። የመንግስትም እንኳን ድጋፍ ላጊን ብት በአጋጣሚ ያው ባንክ ሊኖርሽ ይገባል እና ብዙ ሴቶች የባንክ አካውንት የላቸውም። በጥቃት ምክንያት በጥቃት ምክንያት ቤት አፓርትመንት ማግኘት በጣም ይቸገራሉ። በጥቃት ምክንያት የሚበሉት የለም እና እኛ የምንሰራው በተለይ ኢኮኖሚክ ጥቃት ነው እና የእኔ ድርጅት የመጀመሪያ ነው ካናዳ ውስጥ

የመጀመሪያው ድርጅት ለዛም ነው የሁሉ ላይ አቴንሽንም የተለያዩ ድጋፎች የምናገኘው። የኢኮኖሚ ጥቃት አይወራም። ኢኮኖሚ ጥቃት ማለት ገንዘብ ብቻ አይደለም። ሴቶች በጥቃት ህይወት ውስጥ በሚሆኑበት ሰዓት ምግብ ይከለከላሉ፣ መድኃኒት እንዳይወስዱ ይደረጋሉ፣ ሐኪም ቤት እንዳይሄዱ ይደረጋሉ። ከዛ በተጨማሪም ደግሞ ስራ እንዳይሰሩ፣ ከመንግስት ድጋፍ እንዳያገኙ የተለያዩ

በተለያየ መልኩ ነው ነገር የሚደረገው። እንደገና ደግሞ አላስፈላጊ ዕዳ ውስጥ እንዲገቡ በባንክ አካውንታቸው ደግሞ ቁማር መጫወት ብዙ ብዙ ነገሮች አሉና በአጋጣሚ እንዲህ አይነት ነገሮች በህግ አልታቀፉም እና አንደኛ ጥናት እየሰራ ነው። ሁለተኛ ጥናቱ ካሳየም በኋላ እንግዲህ የህግ እና የፖሊሲ ለውጥ ነው። ያው ትልልቅ የፖሊሲ ለውጦች እንዲከናወኑ ድርጅት ትልቁን አስተዋጽኦ አድርጋል።

የካናዳ ሴቶች የማብቃት ማዕከል ወይም ካናዲያን ሴንተር ፎር ወመን ኤምፓወርመንት የሴቶችን የኢኮኖሚ ፍትሐዊነት ለማረጋገጥ በመንግስት ላይ ጫና እያደረገ ያለባቸውን ጉዳዮችም ትዘረዝራለች። አንደኛው እንግዲህ የናሽናል አክሽን ፕላን ሲወጣ ገቨርንመንት ፌደራል ጋቨርንመንት ያው የኔ ድርጅት ብቸኛው ድርጅት ነው ይህ ነገር ናሽናል ፕላን ለመጀመሪያ በካናዳ ታሪክ እንዲካተት ያደረግ ነው። ከዛ ደግሞ የፋይናንሺያል ሊትረሲ እቅድ ሲወጣ የአስር አመት የኔ ድርጅት እንግዲህ መጀመሪያው ነው።

ከዛ በተጨማሪ ናሽናል አገር አቀፋዊ ቀን እንግዲህ እንዲካሄድ ያው መቶ ሜሮች እነሱ እንግዲህ ያው ድጋፍ እንዲያን ቀን እንዲታወቅ በዚህ ጉዳይ ላይ። ከዛ እንግዲህ ምንድነው እያደረግን ያለን ነው የግል ባንኮች፣ ክሬዲት የሚሰበስቡ መብራት ኃይል፣ ውሃ፣ የተለያዩ ነገሮች የሚሰጡ ድርጅቶች ፕሮግራም እንዲኖራቸው ማድረግ

ስልክ አሁን ትልቁ ችግር ክሬዲት ካርድ ከሌለሽ ስልክ አታገኝም። እዚህ ሀገር ላይ ስልክ ደግሞ ትልቁ የኢኮኖሚክ ሪሶርስ ነው። ላይ ሰው ልጅ ካላወራ ስልክ ከሌለሽ ዶክተር ሽን አታወሪም፣ ለስነ ለስነልቦና ችግር ቤተሰብ ሽን አታወሪም፣ ለስነልቦና ድጋፍ አይሶሌትድ ትሆኛለሽ። እና በጥቃት ላይ ሁለት ሶስት ጊዜ በካናዳ ፓርላመንት ውስጥ ተጋብዤ

እዛ ኮሚቴ አለ። ይህን ነገር ሬሰ ጥናታችንን ሼር አድርገናል። በዛም ጥናት ምክንያት ብዙ ፖሊሲዎች፣ ህጎች እየተቀየሩ ነው። አሁን እያደረግን ያለ ነው። ከካናዳ ባንክ አሶሲሽን የሚባል አለ እንደገና ደግሞ ባንኮችን ደግሞ የሚያስተዳድረው ትልቁ አለ፣ ፋይናንሻል ኮንስመር ኤጀንሲ ካናዳ ይባላል። ባንኮች የተለያዩ ፕሮዳክቶች

ለሴቶች እንዲያዘጋጁ ተቋማቸው በስደተኛ ጣቢያዎች ውስጥ ለሚገኙ እንዲሁም ደግሞ በተለያየ መልኩ ለጥቃት የተጋለጡ ሴቶችንም በቀጥታ የኢኮኖሚ ጥቃት ምን እንደሆነ ተገንዝበው ሕይወታቸውን እንዲቀይሩ ያግዛል ትላለች። እነዛን ሴቶች እንግዲህ ያው ክሬዲታቸው የተበላሹት ክሬዲቶቻቸው፣ ክሬዲት ካርዳቸው፣ ክሬዲት ስኮራቸው እንዲስተካከል እንግዲህ ክሬዲት ካውንስሊንግ እና ስኮር የሚሰጥበቸው ትልልቆቹ ድርጅቶች አሉ ከእነሱ ጋር በመተባበር

ምክንያቱም ያንን ክሬዲት ተስተካከለ ማለት ቤት ያገኛሉ፣ ህክምና ያገኛሉ፣ ሄደው ግሮሰሪ ምግብ መግዛት ይችላሉ፣ ስልካቸውን ይከፍላሉ። ሶዛት ቤተሰባቸውን በስልክ ያወራሉ፣ ዶክተራቸውን በስልክ ያወራሉ። እና ያንን ነው እያደረግን ያለ ነው። ሌላ የስነልቦና ድጋፍ ነው። የሚገርምሽ የኢኮኖሚ ጥቃት ያለባት ሴት ሰባት እጅ እጥፍ የዲፕሬሽን የጭንቀት ከዛም ደግሞ በጣም

የማይተላለፉ በሽታ ላይክ እንደ ስኳር በሽታ፣ የደም ግፊት፣ የልብ መን ይጋለጣሉ። እና ምክንያቱም ምንድን ነው ብዙዎቹ ባንክራፕት ያደርጋሉ። ሰባት ዓመት እንግዲህ በዛ ህይወት የለሽም ህይወት ለሰባት ዓመት እዚህ ሀገር ባለው ነገር ላይ ምንም ምጻት ገቢም አንዳንዶቹ ደግሞ ሁለት ጊዜ ወደዛ የሚሄደዋሉ አስራ አራት ዓመት እና ሲስተሙ በጣም አስቸጋሪ ስለሆነ እነዚህን ሴቶች የስነ ልቦና ድጋፍ እንዲያገኙ ነው።

በተለይም ደግሞ ከጥቁር እንዲሁም ከስደተኛ ማህበረሰብ የመጡ ሴቶች ብዙ የህይወት እክሎች አለባቸው የምትለው መሰረት፣ ከዚህ በተጨማሪም ማተርኒቲ ቱዴይ በተሰኘውና በአፍሪካ ከስነ ተዋልዶ ጋር ተያይዞ በሚንቀሳቀሰው ተቋማ በኩል ማላዊ፣ ኢትዮጵያና ታንዛኒያን በመሳሰሉ ሀገራት የሚገኙ አዋላጆችን መረጃዎችና ድጋፎችን እንዲያገኙ እንደሚያግዙም አስታውቃለች።

መሰረት ኃይለ ኢየሱስ በሴቶች መብት ጤናና ፍትሐዊ ሀብት ተጠቃሚነት ዙሪያ ለምትሰራቸው ስራዎች በአውሮፓውያኑ 2021 በዌስተርን ዩኒየን ያገኘችውን ሽልማት ጨምሮ በተለያዩ ጊዜያቶች እውቅናዎችን ያገኘ ሲሆን ይህ የአሁኑ የጉግል ሽልማትም ወደፊት እንድትሄድ ብርታት እንደሚሆናት ገልጻለች። በቀጣይ በካናዳ የሴቶች የኢኮኖሚ ፍትሐዊነት እንዲረጋገጥ

መመሪያዎች እንዲወጡ የማረጋገጥ ጥረታቸውን እንዲሁም ደግሞ የተለያዩ ጥናቶች ማድረጋቸውን እንደምትቀጥል የገለጸች ሲሆን በኢትዮጵያ ማተርኒቲ ቱዴይ በተሰኘው ተቋማ በኩል ለሴቶች የስነ ልቦና ድጋፍ ማድረጋቸውን እንደሚቀጥሉ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ የደንገረመው ከዋሽንግተን ዲሲ

ኤደንን አመሰግናለሁ። ከመሰነባበታችን በፊት በፌስቡክ ገጻችን ከሰጣችሁት አስተያየት አንድ ሁለቱን መልሰን እናጋራችሁ። የአየር ኃይል ኃላፊ የኢትዮጵያ አየር መንገድ ቦርድ ሊቀመንበር ሆኖ ተሾሙ በሚለው ዘገባችን ላይ አብዱር ሽኩር አሰፋ የተባሉ የገጻችን ተከታይ ቢዝነስን በወታደራዊ አመራር ለመምራት መሞከር እብደት ይመስለኛል፣ ይሄ ሙከራ በአየር መንገድ ላይ ሳይሆን ሌላ ተቋም ላይ ቢሞከር ጥሩ ነው ብለዋል።

ቴዲ ቴዴ የተሰኙ ሌላ የመሰናዶው ተከታይም በእንግሊዝኛ መልእክታቸው ያሰፈሩ ሲሆን በግርድፉ በሶስት ዓመት ጊዜ ውስጥ የአየር መንገዱ ሁለት ሊቀመንበሮች ለቀዋል። ይህ ነገር የጤና ነው ወይ ሲሉ ጠይቀዋል። ሌሎች አስተያየቶቻችሁንም በሌሎች ዝግጅቶቻችን ላይ እያካተትን እናቀርባለን። አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። ሀብታሙ ስዩ ማስተናጋጃችሁ ነበርኩ። ብርሃን ኃይሉ ደግሞ በቅንብሩ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ።